ፌዴራላዊ ዴሞክራሲያዊ አንድነት መድረክ የፖለቲካ ተቃዋሚ በዚህ በያዝነው ዓመት አመት ብቻ ሦስት ጊዜ በ17 በጥር 8ና በጥር 23 ሰላማዊ ሰልፎችን አቅዶ በተለያዩ ምክንያቶች ከፈቃድ ሰጪው አካላት ተከልክለናል በማለት ቅሬታቸውን ይገልጻሉ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሚኒመም የሚባል ነገር የለም እኔ እስከማቀው ከመቶ ሀምሳ በላይ ዜጎች በዚህ በቅርቡ በተከሰተው እንዳለፉ ነው። አሁንም በጉልበት እየተጨፈለቁ ናቸው። በዚህም ዜጎቻችን ወጣቶች፣ አዋቂዎች እየተገደሉ ናቸው። አድማሱ እየሰፋ ሄዷል። አሁን ስራሩ አካባቢ የሚባለው በደቡብ እና በኦሮሚያ አንድ ላይ በመካከል ያለ አካባቢ ነው። ይሄ እንግዲህ ወደ ደቡቡም እየተሰራጨ እየተስፋፋ መሄዱን መገንዘብ ይኖርብናል። ስለዚህ እስካሁን ድረስ እንዲሁ ተናጠል በድንገት በአደጋ ወይም በምን ሳይታወቅ በስህተት የተከሰቱ አይደሉም። በኦሮሚያም ሆነ በሌላም ቦታ በሚደረጉ እንቅስቃሴዎች በስተጀርባ በህጋውነት የተመዘገቡ ፓርቲዎች አሉበት ይላል። ለምን በስም አይጠራ? በምርጫ ቦርድ በኩል ሰርቲፊኬት የተሰጠን ይህንኑ ትግል ለማካሄድ ነው የሚሉት የመድረክ ማህበራዊ አገልግሎቱ ኃላፊ አቶ ቃሳ በየነ መድረክስ ምንድን ነው? ድሮም ኮኛ ለጽድቅ አደለም የምንታገለው ለለውጥ ነው። መምራት የሚችሉት ኢትዮጵያውያን አሉ። ግልጽና ግልጽ ነው። አንድና አንድ ነው ኢህአደግ፣ ራሱ ሰርቲፊኬት የሰጠን እኮ፣ ማለት ምርጫ ቦርድ ነው የሚሰጠው፣ ግን ያው አንድ አካል ስለሆኑ ሰርቲፊኬት የሰጠን እኮ ተወዳድረን በምርጫ አሸንፈን መንግስት እንድንመሰረት ነው። በቃ ሌላ መልእክት የለው። ምክትል ሊቀመንበሩ ዶክተር መራራ ጉዲና በምክር የሚሉት ሀሳብ ወደ ብሔራዊ ሀገሪቷ ምሯት፣ ህዝቡ ይነጋገርበት፣ ከህዝብ ጋር ችግሮችን ለመፍታት ሞክሩ፣ ከሀገሪቱ ዲሞክራሲ ኃይሎች ጋር ችግሮችን ለመፍጠር ሞክሩ። እኛም የዛ ውስጥ የራሳችን ሚና የራሳችን አስተዋጽኦ ሲሆን ህዝቡን መንገድ ለመምከሪም መንገድ ለማስያዝም፣ ሰላም የማይፈልግ ህዝብ የለም። መብትና ክብር ካገኘ ነጻነቱን ከተጎናጸፈ ህዝቡ ያን በዛ ላይ የሚያምዝበት ምክንያት የለም። ለኢህአዴግም፣ ለኛም፣ ለኢትዮጵያ ህዝቦችም መንገዱ የሰላም መንገድ፣ የመረጋጋት መንገድ፣ የዲሞክራሲ መንገድ፣ የመልካም መስተዳደር መንገድ፣ ብሔራዊ እርቅ መፍጠር ነው። ችግሮች በመወያየት ሊፈታ ይችላል የሚሉት ደግሞ ሌላኛው የመድረክ አመራር አባል ዋና ጸሐፊ አቶ ገብሩ ገብረማርያም የእኛን ድርሻ መጫወት አልቻለሁ በሰለጠኑ ሀገሮችና ተቃዋሚ ፓርቲዎች ባሉባቸው ሀገሮች እንዲህ አይነት ሁኔታ ሲፈጠር ገዢው ፓርቲ ተቃዋሚዎችንም ጠርቶ ይመካከራል፣ ይደራደራል፣ ይነጋገራል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ግን በፍጹም ተለያይተው አንዱ አንዱን ውጣ የሚልበትም ሁኔታ የለም። እንዲታወቅ እንፈልጋለን። ገዢው ፓርቲ መድረክና ሌሎችም ሀቀኛ ተቃዋሚ ፓርቲዎችን ጠርቶ መነጋገር ብቻ ነው መፍትሄው። ጌታቸው ተድላይ ለጊዮርጊስ፣ ለዶቼ ቬለ ራዲዮ ከአዲስ አበባ።